ኢትዮጵያ ውስጥ ለስድስተኛው አጠቃላይ የሀገር አቀፍ ምርጫ የሚደረገው ዝግጅት ተጠናቀ። ዛሬ ምርጫ ሳጥኖች በየምርጫ ጣቢያዎቹ ተከፍተው ሰዎችም ሲመርጡ ውለዋል። ነዋሪዎች ድምጽ በመስጠት ላይ ይገኛሉ። ባልደረባችን ስመኝሽ የቆየም በግሪንስቦሮ የሰሜን ካሮላይና ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነቶች ፕሮፌሰር የሆኑትን ዶክተር ብሩክ ኃይሉን አግኝታለች። ይህ ምርጫ ለኢትዮጵያን ምን ትርጉም ይኖረዋል ስትልም ጠይቃቸዋለች። ዶክተር ብሩክ ይህን መልሰዋል። ፕሮፌሰር ብሩክ ኃይሉ አቴንስ ኦሃዮ በሚገኘው እስክሪፕስ የኮሚኒኬሽንስ ኮሌጅ የጋዜጠኝነት መምህርም ናቸው። በኦሃዮ ዩኒቨርሲቲ ዓለም አቀፍ አመራር ማዕከል ዳይሬክተር ሆነውም አገልግለዋል። ኢትዮጵያን በተለያዩ ዓለም አቀፍ መድረኮችና ተልእኮዎችም ወክለው ያገለገሉ ዲፕሎማትም ናቸው። ዛሬ በኢትዮጵያ የሚካሄደውን ስድስተኛው ሀገራዊ ምርጫ ታዲያ እንደ ማንኛውም ተራ ምርጫ አድርገው እንደማይቆጥሩት ይናገራሉ። ወዴት አቅጣጫ የምንወዳት ሀገራችን ትሄዳለች የሚለውን በጣም የሚወስን ነው። ይህንን ምርጫ በሚገባ በሰላም በጤና ከተሻገረች ሀገራችን በጽኑ ቤት ብጽኑ የቤት መሰረት መሰረት ነው እና ለቤት ጽናት ያለው መሰረት ድንጋይ ጣል ማለት ነው። የተቀረውን እንግዲህ በየአምስት አመቱ እየተስተካከለ እየሰፋ የጠለቀ ፓርቲዎችም ሞሪ የገቡ የተወዳደሩ ይሄዳሉ ማለት ነው እና ለሀገራችን ለሀገራችን ወሳኝ አድርጌ ነው የምወስደው። ትልቅ ምርጫ ታሪካዊ ምርጫ አድርጌ ነው የምወስደው። በኢትዮጵያ በዛሬ ዕለት ከሚከናወነው ምርጫ አስቀድሞ በሀገሪቱ የተለያዩ አካባቢዎች ግጭት መፈናቀል ጦርነትና የፖለቲካ ፓርቲ አመራሮች እስር ተከስቷል። በተጨማሪም በጸጥታና በተለያዩ ምክንያቶች ዛሬ ምርጫ የማይካሄድባቸውና ለመጪው ሳምንት የተላለፈባቸው አካባቢዎችም አሉ። ፕሮፌሰር ብሩክን በእነዚህ ሁኔታዎች ውስጥ ሆኖ የሚከናወን ምርጫ እንዴት የተሟላ መሆን ይችላል? የሚል ጥያቄ አንስተንላቸዋል። ዋናው ማየት አለብን። አብዛኛውን ለምሳሌ ፌዴራል ፓርላማው አምስት መቶ አርባ ሰባት ወንበር አለው አምስት መቶ አርባ ሰባት ኮንስቲትዌንሲስ ወይ ኢሌክቶራል ዲስትሪክቶች አሉት ማለት ነው። ማጆሪቲውን እናደርጋለን ብለን ስንል ስንደምር የትግራይንም የሀረሪንም የሶማሌንም ስንደምር ስልሳ ስልሳ ሶስት ነው በአንስሳሳት የሶስቱ ክልሎች ቤንሻንጉልም እንደዚሁ ጥቂት ወንበሮች ናቸው። ለማሳነስ አይደለም ጥቂት ማለት እሱን ከአምስት መቶ አርባ ሰባት ስናወዳድር ከአምስት በመቶ ኦፍ ደ ቶታል ድምር አምስት መቶ አርባ ሰባት ኤሪያዎች አካባቢ አይደረግም ማለት ነው። ይሄ ምን ማለት ነው? ሶስት አራተኛው በሚገባ ይደረጋል። ሁልጊዜ ምርጫ በእንከን በሎጂስቲክስ በችግር እንኳን ኢትዮጵያ፣ ሌላም አፍሪካ ሀገሮች፣ ላትን አሜሪካን፣ ኤዥን ኢቨን አውሮፓ ሀገሮች ጉድለት ይኖራልና ዋናው አብዙሃኑ ቦታ ይደረጋሉ። ልጅትመሲና ተቀምታ አማንነት እንዲያገኝ ክሬዲብል በሆነ ሁኔታ ያካሄዳሉ ያስካለ ድረስ ሀገራችን ውስጥ የሰላም መደፍረስ አጀንዳ ባላቸው እና በታጠቁ ግሩፖች ቡድኖች መካከል ሳቦታዡ የውስጥም ሆነ የውጭ ዲተር እስካላደረገን ድረስ አይ ቲንክ ምርጫው በደንብ ይካሄዳል፣ አብዛኑ ቦታ ይደረጋል። እንደገና በነገራችን ላይ የሀረሩና የሚሻጉልጉሙዙና እንዲሁም የሶማሌ ክልሉ ሴፕቴምበር አንድ ማለት አይ ቲንክ ኦገስት መጨረሻ መሰለኝ በምዕራብ ዓለም ካለንደር አቆጣጠር የሚደረጉ ናቸው። ስለዚህ በአዲሱ ዓመት አዲሱ ፓርላማ ስራውን ሲጀምር እነሱም ሬዲ ሆነው ይቀርቡና ከአምስት መቶ አርባ ሰባት ውስጥ ደፍኒት ከትግራይ ክልል በስተቀረ ምክንያቱም ጸጥታው ገና መረዳገ ነው ስላለበት ከዛ በስተቀረ ሁሉ ጋር ተደርጓል ይደረጋል። ናይንቲ ፋይቭ ፐርሰንት፣ ናይንቲ ስሪ ፐርሰንት ኦፍ ሲክስ ቶታል ሲት ይሆናል። ይህ ስድስተኛው ሀገር አቀፍ ምርጫ የኢትዮጵያ ስርዓት የሚፈተሽበት ነው የሚሉት ፕሮፌሰር ብሩክ ቀደም ሲል በኢትዮጵያ የተስተዋሉትን ግጭቶች ጨምሮ ሌላ ተጨማሪ ሁከት ተከስቶ ሰላማዊ ሰዎች የጉዳት ሰለባ እንዳይሆኑ የምርጫውን ውጤት በጸጋ በመቀበል እና ቅሬታዎችን በአግባቡ በማቅረብ ጥንቃቄ ማድረግ እንደሚገባም ይመክራሉ። አንደኛ ታሪካዊ ነው ብያለሁ። ምርጫ የኢትዮጵያ ንጣፍ ለበጎም ለክፉም የሚዳርገን የምርጫውን ውጤት በጸጋ መቀበል አለብን። ቅሬታ ካለ በአዋጅ ተደንግቋል። ለምሳሌ አንድ ወረዳ ኤክስ ወሰሜን ኢትዮጵያ፣ ምዕራብ ኢትዮጵያ፣ ወይ ደቡብ ኢትዮጵያ ክልል ዋቴቨር፣ ኦሮሚያ፣ አማራ ክልል ቅሬታ ካለ በቅሬታው ፕሮሲጀር መሰረት አፕላይ ማድረግ ነው። ያለ ምንም አንቻ ግራንቻ አፕላይ አድርጎ ለሚዲያ ነግሮ ሰነድ እንዲያዝ አድርጎ ኤሌክቶራል ቦርዱን ቻለንጅ እያደረጉ ከዛም ወደ ፍርድ ቤት ጉዳዩ እንዲሄን ማድረግ ነው። ሁሉም ሊፈተሽ ነው። አሁን ማንም ይፈተሽ፣ ገዢው ፓርቲ፣ ተቀናቃኝ ፓርቲ ሁሉም እና ሪጂናል የክልል ፓርቲ ሁሉም ሊፈተሽ ሊፈተሹ ማለት በኢትዮጵያ አይን በኢትዮጵያ ሕዝብ አይን መነጽር ሊመዘኑ ነው። ፍሬውና ምኑ ሊለይ ነው፣ ሊታይ ነው። እውነቱን ለመናገር እንዴት ምለው፣ መሸነፍንም በጸጋ መቀበል ያስፈልጋል። ይህ ልጆች ሆነ ስንጫወት መሸነፋችንን ስናቅ የማፍረስ ጨዋታ አለ። ውጤቱን ስለምናቅ ይሄ ተቀባይነት መኖር የለበት። መቀበል ሕዝቡን ማክበር የሕዝቡን ድምፅ ማክበር። ቅሬታ ካላቸው እንዳልኩሽ እዚህ ወረዳ፣ እዚህ ወረዳ፣ እዛ ወረዳ ቅሬታ አለብን ብሎ አፕላይ ይደረጋል። ግን የህግን ውሳኔ በትዕግስት መጠበቅ ያስፈልጋል። ከተሸነፉም መሸነፋቸው ማመን ከገቡም ሃያም ወንበር አምስት የሚያዙ በቅንነት ለዛች ለምንወዳት ሀገራችን መስራት ይጠበቃል። ከተሸነፉ ለሚቀጥለ አምስት ዓመት ሲ መዘጋጀት ያስፈልጋል። ካሸነፉም ደግሞ የድካማቸው ውጤት ነው የህዝብ ልዕልና ህዝብ ነው ወሳኝ ዳኛ። የህዝብ ድምፅ በዛ መሰረት ገዥም ሆነ ተቃዋሚ ፓርቲዎች ውጤት መጠበቅ አለባቸው። ፕሮፌሰር ብሩክ አክለው ከምርጫ በኋላ ለሚሆነው ነገር ሁሉ ህዝብም የተፎካካሪ ፓርቲ አባላትና ሀገሪቱን እያስተዳደረ የሚገኘው ገዥ ፓርቲ ኃላፊነት አለባቸው ሲሉ አሳስበዋል። በመላ ሀገሪቱ ዛሬ ለሚደረገው ምርጫ ድምፅ ለመስጠት 37 ሚሊዮን ሰዎች የተመዘገቡ ሲሆን 167 የሀገር ውስጥ ሲቪክ ማህበራትና የአፍሪካ ህብረትን ጨምሮ ሌሎች የዓለም አቀፍ ታዛቢዎች ምርጫውን እንደሚታዘቡ የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ሳምንት አስታውቆ ነበር። በጸጥታና በተለያዩ ምክንያቶች ምርጫው በዛሬው ዕለት በማይካሄድባቸው 59 የምርጫ ክልሎች ደግሞ ምርጫው ጳጉሜ አንድ እንደሚካሄድ ቦርዱ ጨምሮ ማስታወቁ ይታወሳል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።